መጪው ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲያቸውና የኢትዮጵያ መንግስት በሀገር ውስጥና በዓለም አቀፍ መድረክ ለረጅም ዓመታት የሚወቀስበትንና እየተወቀሰ የሚገኝበትን የዲሞክራሲና የሰብአዊ መብቶች ጥሰት ለማሻሻል እስረኞችን፣ ለመፍታትና በእስር ቤቶች ውስጥም ይፈጸማሉ የሚባሉትን የስቃይ ድርጊቶች የማስቆም እርምጃ በአጭር ጊዜ ውስጥ መውሰድ ይችሉ ይሆን የሚል ጥያቄ ያነሳችው ጽዮን ግርማ በኢትዮጵያ የሚገኙ አራት ጠበቆችን አነጋግራ ተከታዩን አጠናቅራለች። ዶክተር አብይ አህመድን በሊቀመንበርነት የመረጠው ፓርቲያቸው ኢህአዲግ ኢትዮጵያን ባስተዳደረበትና እያስተዳደረበት በሚገኘው የሀያ ሰባት አመታት የመንግስት አስተዳደር ስልጣኑ የሚወቀስባቸውና እየተወቀሰባቸው ካሉት ጉዳዮች መካከል ነጻና ገለልተኛ የሆነ ፍትሐዊ የፍትህ ስርዓት አለመኖር፣ የዲሞክራሲ ምህዳር መጥበብ፣ ለአንድ ዲሞክራሲያዊ ሀገር የሚያስፈልጉ ነጻ ተቋማት አለመኖር በተጨማሪም የዲሞክራሲ፣ የነፃነት፣ የሰብአዊ መብት አለመከበር፣ እኩል የሆነ የኢኮኖሚ ተጠቃሚነት አለመኖር። እነዚህ ከላይ የተጠቀሱትን የመብት ጉዳዮች በሀገሪቱ ውስጥ እንዲሰፍኑ በአደባባይ የሚጠይቁ ሰዎች በጸጥታ አካላት መገደል፣ መታሰር፣ ከታሰሩም በኋላ ደግሞ የሰብአዊ መብት ጥሰት መፈጸም፣ በምርመራ ወቅት የማሰቃየት ተግባራት መፈጸም የሚሉት ወቀሳዎች ከፍ ብለው የሚሰሙ ድምጾችና ጥያቄዎች ናቸው። ሌላው ደግሞ የተቃዋሚ የፖለቲካ ፓርቲ አመራሮች እንዳይኖሩ ኢህአዴግ ይሰራል። ሲኖሩ ደግሞ አመራሮቹን፣ ጋዜጠኞችን፣ ጸሐፊዎችን በየጊዜው ያስራል የሚልም ወቀሳ ይቀርብበታል። አዲሱ የፓርቲው ሊቀመንበርና እጩ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲያቸው የሚተችበትን እነዚህን የሰብአዊ መብት ጥሰቶች ለማሻሻልና እስረኞችን በመፍታት ሂደት በአጭር ጊዜ ምን ይጠበቅባቸዋል? ምንስ ማድረግ ይችላሉ? በአሁኑ ጊዜ በሀገሪቱ የተጣለውን የአስቸኳይ ጊዜ አዋጅ ለማስፈጸም የተቋቋመው ኮማንድ ፖስት የወሰደውን እርምጃስ መሻር ይችላሉ ወይ? ለአራት የተለያዩ የህግ ባለሙያዎች ካቀረብኳቸው ጥያቄዎች የተወሰኑት ናቸው። ጠበቆቹ ለጋዜጠኞች ለፖለቲካ ፓርቲ አመራሮች፣ እና ከፖለቲካና ከሰብአዊ መብት ጋራ በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም የሚታወቁት አቶ አመሃ መኮንን፣ አቶ ወንድሙ ኤብሳ፣ አቶ አለልኝ ምህረቱ አቶ ተማም አባቡልጉ ናቸው። አቶ አማሀ መኮንን የመጀመሪያውን አስተያየታቸውን የሚሰጡት በሀገሪቱ ውስጥ ፍትህና ዴሞክራሲ እንዲሰፍን የህግ የበላይነት እንዲኖር በተለያየ መንገድ ሀሳባቸውን በመግለጻቸውና በመቃወማቸው ምክንያት የደረሰባቸውን አሰቃቂ በደል የሚገልጹ ሰዎች በአደባባይ ሲናገሩ እርሳቸውም ሆነ በእርሳቸው ዘመን ያሉ ሰዎች እየሰሙ እንደሆነ ይናገራሉ። ይህ ደግሞ ቀደም ሲል ጀምሮም ሲሰማ የነበረ ድምጽ ነው በማለት ወደ ኋላ ይመለሳሉ። ምናልባት ከነሱ በፊት የነበረውን ሁኔታ ተጽፎ አንብበናል። ብዙ ወጣቶች፣ ብዙ የተማሩ የኢትዮጵያ ልጆች በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን ታግረዋል ህይወታቸውን ሰውተዋል። ወጣትነታቸውን ሰውተዋል። ከእነሱ በኋላ ደግሞ ይሄ አሁን ያለ ትውልድ ተመሳሳይ ሊባል የሚችል ዋጋ ከፍሏል እና በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ፣ የህግ የበላይነት እንዲሰፍን በእውነት በአነበብነው ያህልም በአካልም በምናውቀው ያህል ብዙ የተማሩ ኢትዮጵያውያን ወጣት ሴት ወንዶች መስዋዕትነት ከፍለዋል እየከፈሉ ነበር። ይሄ በሆነበት ሁኔታ ያው ከወራት በፊት የአደግ አባል ድርጅቶች አመራሮች በአደባባይ ወጥተው ብዙ ጥፋት ጠፍቷል፣ ፖለቲካ ምህዳሩ ጠፏል። ለሲቪክ ማህበረሰቡ ቦታ አልሰጠንም። ሀሳብ ብዝሃነት እንዲስተናገድ እድል አልሰጠንም። ለዚህ ሁሉ ኃላፊነቱን የሚወስደው ድርጅቱ ነው። ስለዚህ በአስቸኳይ የተለያዩ የሪፎርም እርምጃዎችን እንወስዳለን ከማለትም አልፎ በቀጥታ ታሰሩ የፖለቲካ እስረኞችን እንፈታለን ብለው ቃል ገብተዋል። እንደ ምልክትም የታሰሩ ሰዎችን መፍታት ተጀምሯል። ብዙ ህዝብ በስራቸው የሚያውቃቸው ወጣት ጋዜጠኞች፣ የፖለቲካ አመራር ሰዎች ተፈቱ። በዚህ ብዙዎቻችን ተስፋ አድርገናል። ከዛም በኋላ እንግዲህ ከኢህአድግ አባል ድርጅቶች በአንዳንዶች ውስጥ ያሉ ወጣት አመራሮች በአደባባይ እየወጡ በጣም በጣም ባልተለመደ ሁኔታ ህዝብ የሚናፍቃቸውን ስሜቶች ሲገልጹ ነበረ። ከዚህ ውስጥ እንግዲህ እነ አቶ ለማ መገርሳ እነ ዶክተር አብይ ይጠቀሳሉ። እውነት ለመናገር ሁሉንም በሚያጓጓ አንደበት ሲገልጹ ነበረ። ለዚህም ነው ትናንትና እልባት ያገኘው የኢህአዴግ ማሟያ ምርጫ ብዙ ሰው በጉጉት ሲጠብቀው የነበረ። ዶክተር አብይ አህመድ በድርጅቱ ባህል መሰረት ቀጣዩ የሀገሪቱ ጠቅላይ ሚኒስትር እንደሚሆኑ በፓርቲው በግልጽ መነገሩን ያስታወሱት አቶ አምሃ የህዝብ ተወካዮች ምክር ቤት የሚያደርገውን አካሄድ አሟልተው ስራቸውን ሲጀምሩ ከፊታቸው ሊመልሱት የሚገባ የህግ የበላይነትን የማስፈን ትልቅ ጥያቄ ይጠብቃቸዋል ይላሉ። ዶክተር አብይ ከወትሮ በተለየ ሁኔታ የድርጅት ኃላፊነት ሳይሆን በግልጽ የታየ የህዝብ ኃላፊነት ተሸክመዋል። ከኦሮሞ ብሔረሰብን እንደሚወክሉ የኦሮሞ ማህበረሰብ በአብዛኛው በሚባል ደረጃ እምነት ጥሎባቸዋል። እንዲሁም ከኦሮሞ ማህበረተሰብ በባሻገር ብዙዎች ያለ ብዙ ወጪ በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲሰፍን፣ ሰብአዊ መብት እንዲከበር፣ የሀገሪቷ አንድነት እንዲጠበቅ የሚናፍቅ ህብረተሰብ ድጋፉን ሰጥቷቸዋል። ብዙ የሚጠብቅባቸዋል። ስለዚህ የድርጅት ኃላፊነት ብቻ አይደለም ያለባቸው። ወደኋላ ሊመለሱ የሚችሉበትም እድል አይሰጣቸውም አይኖራቸውም ብዬ አስባለሁ። ከዚህ አንጻር በአደባባይ ሲገልጹ የነበሯቸውን ሀሳቦች ተግባራዊ ለማድረግ በግል ትልቅ መስዋዕትነት ለመክፈል ይችላሉ ወይም ፈቃደኛ ይሆናሉ ብዬ ነው እማም ነው ያየናቸውን የለውጥ እንቅስቃሴዎች በመደገፍ ብቻ ሳይሆን ወደፊት እንዲራመድም በመግፋት ምናልባት የተወሰነ ጊዜ ሊወስድ ይችላል። የምንፈልገው ነጥ ላይ መድረስ አንዱ መንገድ ነው። ሌላኛው መንገድ ደግሞ እንግዲህ በብዙ ወጪ ከዜሮ ሁሉንም መጀመር ነው። እሱ ይሄ ህዝብ በኃይለስላሴ ጊዜ፣ በደርግ ጊዜ፣ በአሁንም ስርዓት ብዙ ብዙ ዋጋ ከፍሏል የምናውቀው እና ከዚህም በኋላ በዛ ውስጥ ማለፍ አለብን ወይ የሚለው ነገር ያሳስባል። እንደኔ እንደኔ በግሌ በአነስተኛ ወጪ ግን በቁርጠኝነት በማያሻማ ሁኔታ የምንፈልገው ዲሞክራሲያዊ ስርዓት ላይ የሚያደርሰን የለውጥ እርምጃ በፍጥነት እና በተከታታይ እንዲወሰዱ ግፊት በማድረግ ያ ስርዓት እንዲመጣ ማድረጉ የተሻለ ይሆናል ብዬ አስባለሁ። አቶ አመሀ እነዚህ ነገሮች ለማሳካት ደግሞ ጊዜ ያስፈልጋል ባይ ናቸው። አያይዞ ደግሞ እስረኞችን የመፍታት ጉዳይ ጊዜ የማይጠይቅና በአስቸኳይ ሊከናወን የሚገባ ነው ይላሉ። ፖለቲካ ምህዳሩን ለማጥፋት፣ ሀገራዊ መግባባት ለመፍጠር ወይም ያስፈልጋል በሚል እድሜ ልክና ሌላ ከፍተኛ ፍር የተጫነባቸውን ፖለቲካ አመራሮች፣ አክቲቪስቶች ከስር ለቋል። ግን በማግስቱ ደግሞ በጥቃቅን ጉዳይ ተመልሶ እስር ቤት የገቡበት ሁኔታ አለ። እነዚህን በመፍታት ማሳየት ይኖርባቸዋል ብዬ አስባለሁ። ከዛ በኋላ እንግዲህ በተከታታይ በሲቪል ማህበረሰቡ ላይ ያሉትን ጫናዎች በማስወገድ ይሄ ህዝቡን ሀሳቡን በሚገባ እንዳይገልጽ እንቅፋት የሆኑ ህጎችን በማሻሻል በመለወጥ ለዲሞክራሲያዊ ስርዓት ግንባታ ለሰብአዊ መብት መከበር አስፈላጊ የሆኑ ተቋሞችን እንደ ፍርድ ቤትን እንደ ሰብአዊ መብት ኮሚሽንን አቅም በማያሻማ ሁኔታ ነጻነታቸውን በማረጋገጥ አቅማቸውን በመገንባት እና ሌላም ገደብ የሌለው ውይይት እንዲኖር በመፍቀድ ማሳየት አለባቸው። ህዝቡ ተስፋ ያደረገበትን ነገር እውነትም ሊያደርጉት እንደሚችሉ ሳይዘገይ ማሳየት ከቻሉ ህዝብ ከጎናቸው ሊሰለፍ ይችላል ብዬ አስባለሁ። ሌላው ጠበቃ አቶ ተማም አባቡልጉ ለዶክተር አብይ አህመድ መልካም ከመመኘት ነው አስተያየታቸውን የጀመሩት። በመጀመሪያ ዶክተር አብይ አህመድን እንኳን ደስ ያለው ስላቸዋለው። ኢትዮጵያን ወደ ትክክለኛ መስመር የሚመልሱበት የስልጣን ዘመን እንዲሆንላቸው መመኝላቸዋለሁ። ዶክተር አብይ ለሀገራቸው መልካም የሚያስቡ ከሆነ እና በጎ ፈቃደኝነት ካላቸው ሀገሪቱን ዴሞክራሲ የሰፈነባት የህግ የበላይነት የተከበረባት ማድረግ ይችላሉ ብለዋል። ይሄን ለማድረግ የፖለቲካውን ማሰልጠን ና ዲሞክራሲ ተቋማትን መገንባት ይፈልጋል። ለዚህ ደግሞ አፋይ ተቋማትን ማፍረስ፣ የፀረ ሽብር ህጉን መቻር ወይንም በኢትዮጵያ ያለ ተፈጻሚ እንዳይሆን ማድረግ፣ ሽብርተኛ ለተባሉ ምህረት ማድረግ ና ወደ አገር ውስጥ ገብቶ በሰላም እንዲንቀሳቀሱ ማድረግ፣ በአጭሩ ማለት ነው። ይሄ ማድረግ ያለባቸውና ነገሮቹ ወደ ትክክለኛው ትራክ ለመመለስ መወሰድ ያለባቸውን እርምጃዎች ነው የምነግርሽ። ሌላው የምርጫ ቦርድን ታማኒ እንዲሆን ማድረግ ነው። ሁለተኛ በህግ ብቻ የሚሰራ ከሁሉም አካላት ዝቋቱ አካላት ያሉበት ማድረግ ነው። የፀረ ሽብር ግብረ ኃይል የሚባለውም ደግሞ በኢትዮጵያ ላይ ከፖሊስ ጋር ሆኖ እንዲሰራ ማድረግ ነው። ፍርድ ቤቶችን እና እነዚህ የሀይል ተቋማት የሚባሉት እንደ ፖሊስ ደህንነት እና ጦር ሰራዊት ያሉትን ግን በህገ መንግስቱ መሰረት ነፃና ገለልተኛ የሚያደርጉ ራሳቸውን ችሎ እንዲቋቋሙ ማድረግ ነው። ሌሎችን በዚህ ውስጥ ማሳተፍ እና ቀስ በቀስ ከሌሎች ጋር ሆኖ የህገ መንግስት ለውጥ ወደ ማድረግ መሄድ ነው። በዚህ አይነት መልኩ ኢትዮጵያ ወደ ኢትዮጵያውያን የምትመለስበትን መስመር ማመቻቸት ነው። ይሄን ደግሞ ማድረግ ይችላሉ። በህግ ስልጣን አላቸው እና ያደርጋሉ ብለንም እንጠብቃለን። እንግዲህ አንድ ግለሰብ ናቸው። ከዚህ ቀደም ይቀርቡና ይነሱ የነበሩት በኢህአዴግ ላይ ነው። እሳቸው ከኢህአዴግ ነው የወጡት። ግለሰቡም አንድ ናቸው። ምንን እንዴት ማድረግ ይችላሉ? አንድ ግለሰብ ከሆኑ። አንድ ግለሰብ አይደሉም። ጠቅላይ ሚኒስትር የሚባለው ተቋም ነው። ተቋሙ ትልቅ ተቋም ነው። አቶ መለስ ዜናዊ በነበሩበት ጊዜ የነበራቸው ስልጣን የስልጣኑ የስርአቱ ባህሪ ስለነበሩ የነበራቸው ስልጣን እናውቃለን። ይህም ያ ስልጣን አላቸው። ይህን ስልጣን ለመጥፎም ነገር መጠቀም ስለሚቻል ለምሳሌ በኢትዮጵያ ህገ መንግስት አንቀጽ ሰማኒያ ሰባት መሰረት እነዚህ የሀይል ተቋማት የሚባሉት እንደ ፖሊስ፣ እንደ ደህንነት፣ እንደ ጦር ሰራዊት ያሉትን ኢትዮጵያን በሚመስል መልኩ የማዋቀር ስልጣን አላቸው። ነገሮችን የማስተካከል ስልጣን አላቸው። ያ ዝርዝር ብዙ ስልጣን ያላቸው በህገ መንግስት ለሰርኩ የተሰጣቸው እና ግለሰቡም እንግዲህ የምሰማው ቡሃሪ ያላቸው ተብሎ ስለሚባል ይሄ በህዝብ ዘንድ አሁን ያገኙትንም ተቀባይነት በመሬት ላይ በህግ ያላቸው ስልጣን ተጠቅሞ በኢትዮጵያ በአጠቃላይ የሚሆን ሀገር የማበጅ ስልጣኑ አላቸው። ህጉ ባላቸው ስልጣን እንኳን ቢጠቀሙ ኢትዮጵያን ወደ ህግ በላይነት ወዳለባት አገር አቅጣጫ አጉሮ የማቆም አቅም አላቸው። ፍላጎት ነው የሚፈልገው። አሁን በኢትዮጵያ ውስጥ ችግር የተፈጠረው ምንድን ነው? ኢትዮጵያ የግለሰብ ቤት ነው የሚመሰለች፣ ተቋማት የሉም። ያሉትን ተቋማት ለተወሰነ ትንሽ ከረፍት ነው የሚሰሩት። ያም ማስቀረት ተቻሉ ድረስ ኢትዮጵያውያንን በአንድ አይን ማየት ከተቻለ ድረስና ባላቸው ስልጣን ተጠቅመው ኢትዮጵያ ራሱ ከፍ ሊያደረጓት ይችላሉ ዬ ነው የማሰበው። ይችላሉ ባላቸው ስልጣን። የአስቸኳይ ጊዜ አዋጅ ስር ናት ሀገሪቷ። እሳቸው የአስቸኳይ ጊዜ አዋጁን አስፈጻሚ ኮማንድ ፖስት የወሰደውን የማሰር እርምጃ አስመሻር ይችላሉ ይችላሉ የኮማንድ ፖስት ውስጥ እንግዲህ ያ እንግዲህ ዞሮ ዞሮ ባይዘ በኢትዮጵያ ህግ ውስጥ የኮማንድ ፖስት የሚባል ህጋዊ ህገ መንግስታዊ ድርጅት አይደለም። በኢትዮጵያ በጦርነት ጊዜም በሰላም ጊዜም በዚህ በአስቸኳይ ጊዜ ውስጥ ኢትዮጵያ የማስተዳደር ስልጣን ሲሰጠው በጠቅላይ ሚኒስትሩና ለሚኒስትሮች ምክር ቤት ነው በህገ መንግስቱ። ኮማንድ ፖስት የሚባል ነገርም በህገ መንግስቱ ውስጥ የለም። አሁን መጀመሪያ ማድረግ ያለባቸው የሚመስለኝ ይሄን ኢትዮጵያ ላይ በጎኝ ተቋቋመውን አካል ማፍረስ ነው ያለባቸው የሚመስለኝ ማፍረስ። አንደኛ ህጋዊ መሰረት የለውም። ወታደራዊ መንግስት ማለት ነው ከወታ አስተዳደር ከደህንነትና ከፖሊሲ የተውጣጣ አስተዳደር ገልግጦ የክልሎቹንም የፌዴራል መንግስቱንም የአገሪቷን ስልጣን ይዞ ያለ አካል ነው። ህገ መንግስታዊ አደለም። ህገ መንግስታዊ መሰረትም የለውም እሱ ማፍረስ ያልነበረ ህገ መንግስቱም የሌለ ስለሆነ ማለት ነው። ሁለተኛ ኢትዮጵያ አስቸኳይ ጊዜ አዋጅ ውስጥ ሆነች አልሆነች የጸረ ሽብር ህጉና የጸረ ሽብር ዙር ኃይል የሚባለው አካል እስካለ ድረስ ያ ሁሉም ወታደራዊ መንግስት ስር እንላለን ነው የሚቆጠረው ና ቀጥሎ ደግሞ ይህን አካል ማፍረስ ነው ሽብርተኛ የተባሉ የፖለቲካ ድርጅቶችን ማንሳ። ዶክተር አብይ አህመድ ፓርቲያቸው ኢህአዴግና ኢትዮጵያን የሚያስተዳድረው መንግስት የሚወቀስበትን የዴሞክራሲ አለመኖርና የሰብአዊ መብት ጥሰት ለማሻሻል ከሰሩ ለውጥ ማምጣት ይችላሉ የሚል እምነት ያላቸው ሌላው ጠበቃ አቶ ወንድሙ ኢብሳ ናቸው። አንድ ግለሰብ እንዲህ በጥቅሉ ስታይ፣ በተለይ በኢትዮጵያ ተጨባጭ ሁኔታ፣ በተለይ ደግሞ በኢህአዴግ እጅግ በጣም ጠጥ መለመለና እጅግ በጣም ውስብስብ በሆነ ፖለቲካ ውስጥ ለውጥ ማምጣቱ በጣም ይከብደዋል። ለውጥ ግን ማምጣት ይቻላል። በአንድ ሀገር ውስጥ ሶስት መሰረታዊ ነገሮች ወይም ደግሞ ሶስት ጉልቻዎች የሚባሉ የህግ በላይነትን ከፍ የሚያደርጉ አሉ። እነዚህም አንድ፣ የህግ በላይነት ሁለት፣ ዲሞክራሲያዊ ስርአት ሶስት፣ ሰብአዊ መብቶች እነዚህ ሶስቱ የሚወራረሱ እና የሚደጋገፉ ስለመሆኑ፣ እነዚህ ሶስቱን እኚህ መሪ በትክክል የተረዱ ይመስሉኛል። እነዚህ ሶስቱን ስራ ላይ የሚያውሉ ከሆነ ኢትዮጵያን ወደ ተሻለ ተስፋ ሊያሸጋግራት ይችላል። እንደምንረዳው ኢትዮጵያ ውስጥ ያሉ ክሶች በአብዛኞቹ መቼም ደረቅ ወንጀልን እንደ ወንጀል የሚቆጥር የለም። በኢትዮጵያ ውስጥ እጅግ በጣም በርካታዎቹና አስንቺ የሆኑ ክሶች የፖለቲካ ክሶች ናቸው። በዚህ ፓርቲና መንግስትም ላለፉት ሀያ ሰባት ሀያ ስድስት ዓመታት ምንም አንድም የፖለቲካ እስረኛ የለም ብሎ አፉን ሞልቶ በጣም አሳፋሪ ነገር ስናገሩ ከቆዩ በኋላ አሁን በቅርቡ ደግሞ በሁለት አፍ፣ አንዱ አፍ አሁንም የፖለቲካ እስረኛ የለኝም ስል ሌላው አፍ ደግሞ አይ የፖለቲካ እስረኛ አለ እያሉ፣ ትልቁ ወሳኝ ግን ከሰባት ሺህ በላይ ወይም ደግሞ በሺዎች የሚቆጠሩ የፖለቲካ እስረኞችን ፈጥተዋል። አሁንም በጣም ሺዎች እስር ቤት ያሉት እና እነዚህ ሰብዓዊ መብቶችን ለማስከበር አዲሱ ጠቅላይ ሚኒስትር ሰብዓዊ መብቶች ሊከበሩ የሚችሉት በዲሞክራሲያዊ ሥርዓትና በሕግ በላይነት መስፈን መሆኑን የተረዱ ይመስለኛል የሚረዱም ናቸው። ይሄንን ካልተረዱ አሁንም በአደጋ ውስጥ ነን። የሕግ በላይነት መስፈን እንደገና ደግሞ ተመልሶ የዲሞክራሲ መኖሩና የሰብአዊ መብቶች መከበሩንም ያረጋግጣል። ስለዚህ ዲሞክራሲያዊ ሰብአዊና የህግ በላይነትን በኢትዮጵያ ውስጥ ለማምጣት በቁርጠኝነት የራሱንም ገዢ ፓርቲ የሆነ ወይም ደግሞ ያለውንም መንግስት ስም ብቻ አይደለም። ጉልቻ ቢለዋወጥ አይደለም በከበደ ሀጎስ ገመደ ዮሐንስ መላወስ ሳይሆን መሰረታዊ የሆነ ያስተሳሰብ በእነዚህ ሶስቱ ነገሮች ላይ የህግ በላይነት ከፍታው ነጥቡ ከፍተኛ መሆኑን በዓለም ላይ ኢትዮጵያ በእነዚህ ሶስቱ ነጥቦች በሁለት ሺህ ስምንት በሁለት ሺህ አስር በሁለት ሺህ አስራ አንድና በሁለት ሺህ አስራ ሁለት ወደ አንድ መቶ ሀምሳ አገሮች በእነዚህ ሶስት አሁን በጠቀስኳቸው ተፋ የሚጣልባቸው ነጥቦች ላይ ተገምግማ ከአንድ መቶ ሀምሳ አገሮች ከወደ መጨረሻዎቹ ታርታ ነው የምትገኘው። ሌላ የዓለም ሀገሮች ወደ አምሳ ሶስት ከመቶ ፐርሰንት እና በላይ ሲያገኙ ኢትዮጵያ በዚህ በሚዲያ የይዞታ ተጽዕኖነት አስራ ሁለት ከመቶ ነው። እንዲሁም ደግሞ ሚዲያ እና ፖለቲካንም ጫና ወይም ቁጥጥር በሚመለከት እንደዚሁ በጣም ዝቅ ያለ ነው። ከመቶ አምሳ ሀገሮች የሚያመለክተው የመደራጀት የመሰብሰብ እና ሰላማዊ ሰልፍ የማድረግ ሀሳብን በነጻነት በህገ መንግስቱ መሰረት ምንም ሳይዙ በሚደረገው ሁኔታ ባኩል እንዲሁ እጅግ በጣም ያወረደ ነው። በመጨረሻ የዳኝነት ስርዓትና ነጻነትን ለማስከበር ያለው ብቃት ሲሆን ከላይ ከጠቀስኳቸው በአንጻራዊ መልኩ ስንት የተሻለ ቢሆኑም አሁንም በዚህ በኩል አርባ ሶስት ከመቶ ፐርሰንት አካባቢ ነው ያገኘችው። ሌላኛው ጠበቃ አቶ አለልኝ ምህረቱ እንደ አቶ ወንድሙ ሁሉ የህግ የበላይነት ጉዳይ እንደሚያሳስባቸው ይናገራሉ። ከሁሉ በላይ ደግሞ በአስቸኳይ ጊዜ አዋጅ ስር ያለች ሀገርን መረከባቸው የህዝቡን ጥያቄ ለመመለስ ውስብስብ ያደርግባቸዋል የሚል እምነት አላቸው። ከእርሳቸው የምጠብቀው በመጀመሪያ በሀገሪቱ ህገ መንግስት መሰረት አዲስ ጠቅላይ ሚኒስትር ፊሽሾም የራሱን ካቢኔ ያደራጃል። ዶክተር አብይም እንግዲህ በምክር ቤቱ በህዝብ ተወካዮች ምክር ቤት ስልጣኑ ከጸደቀላቸው የራሳቸውን ካቢኔ እንደሚያደራጁ ይጠበቃል። ካቢኔውን ሲያደራጁ ግን ምናልባት በአሁኑ ሰዓት በኢትዮጵያ ያለውን የህዝብ ጥያቄ ግምት ውስጥ አስገብተው ያደራጃሉ የሚለው አንዱ የሚጠበቀው ነገር ነው። ሌላው ትልቅ ኢሹ ሆኖ የሚነገረው የፖለቲካ እስረኞች አሉ የሉም ይህ እስረኞች አሉ የሉም የሚለው ነገር ነው። እና እኔ አሁን የምነሳው ከፀረ ሽብርተኝነት አዋጁ ነው። የፀረ ሽብርተኝነት አዋጁ በራሱ ሶስት ነገሮች ያስቀምጣል። አንደኛ የፖለቲካ ዓላማ ይዞ ይላል፣ ሁለተኛ የሃይማኖት ዓላማ ይዞ ይላል፣ ሶስተኛ የአይዲዮሎጂ ዓላማ ይዞ ይላል። እነዚህን ዓላማዎች ይዞ ህገ መንግስታዊ ስርዓቱን ለማፈራረስ ህዝብ፣ የህዝብ ንብረት ለማውደም እያለ ብዙ ነገሮች ይዘረዝራል እና አቃቤ ህግ ክስ ሲያቀርብ ይህን መሰረት አድርጎ ነው አንዱ በተከሳሾች ላይ የሚያቀርበው ክስ የፖለቲካ ዓላማ ይዘው ብሎ ነው የሚመጣ ገና ከመጀመሪያው። ከዚህ አንጻር የፖለቲካ እስረኛ የለም ለማለት የሚያስችል አይመስለኝም። ምክንያቱም ፀረ ሽብርተኝነት አዋጁም ራሱ ይናገራል። አቃቤ ህግም ክሱም መሰረተው እንዲሁ የፖለቲካ ዓላማ ይዘዋል በሚል ነው። እነሱ ይህን እያሉ ባሉበት ሁኔታ አንዱ የፖለቲካ እስረኛ የለም ለማለት የሚያስቸግር ይመስለኛል። ከዚህ አንጻር እንግዲህ አዲሱ ጠቅላይ ሚኒስትር ከፍተኛ የሕዝብ ጥያቄ ባለበት ሁኔታ ነው ከባድ ፈተና እንደሚገጥማቸው ይጠበቃል። ይህን የሕዝብ ጥያቄ ለመመለስ የመጀመሪያው መደረግ የሚኖርበት እንደ እኔ እምነት ህዝቡን ወደ ሰላም የሚመልሰው ነገር ነው። ህዝቡ እያነሳ ያለውን ጥያቄ አስቀድሞ መመለስ ነው። በተለይ እኔ አሁን የህዝቡን ጥያቄ እንዲያው ከ በጊዜው ካለው ሁኔታ አንጻር አሁን ጥያቄውን ከመመለስ ይልቅስ በአስቸኳይ ጊዜ አዋጅ መያዙ ራሱ እኔ ብዙም እንትን አላለኝም። ህዝቡን ቢያወያዩት የስድስት ወር አስቸኳይ ጊዜ አዋጅ ከማወጅ የስድስት ቀን ውይይት እርግጠኛ ነኝ ብዙ ብዙ በጣም ብዙ ነገር ሊለውጥ እንደሚችል ነው ማስበውና ይህም ራሱ አንድ ቤት ስራቸው እንደሚሆን ነው የምጠብቀው ነኝ። የህግ ባለሙያዎቹ የሚያነሱትና ኢህአዲግ የሚተችበት የዴሞክራሲና የሰብአዊ መብት ጥያቄዎች ሰኞ በሚመረጡት አዲሱ ጠቅላይ ሚኒስትር ምላሽ ያገኝ ይሆን የሚለው ጥያቄ የብዙዎች የሆነ ይመስላል። እኛም ጥያቄያችንን ይዘን ማወያየታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ Washington DC.